You with SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የፌዴራል መንግሥቱ የአየር ብክለት ቅነሳ ፖሊሲዎቹን እየመከተ ነው። አንድ ተጨማሪ የፉካሪ እሳተ ገሞራ ተጠቂ ሕይወቱ አለፈች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል መንግሥቱ አውስትራሊያን ገጥሟት ካለው የደን ቃጠሎ ጋር ተያይዞ የአየር ንብረት ለውጥን ለመገደብ በቂ ተግባራትን አላከናወነም የሚሉ ብርቱ ተደራራቢ ትችቶች ከአገር ውስጥና ከዓለም ዙሪያ እየደረሱበት ነው። ይሁንና የፌዴራል መንግሥቱ የአየር ንብረት ለውጥ ፖሊሲዎቹን ተመርኩዞ የኪዮቶ ግቦቹን በማሳካት የአየር ብክለትን ለመቀነስ ጥረቶችን እያደረገ እንደሆነ የድንገተኛ አደጋ አስተዳደር ሚኒስትር ዴቪድ ሊትል ፕራውድ ሲገልጡ፣ እኛ ብልኅ ህዝብ ነን። እኛ ዓለምን የምንመራ አገር ነን። የአየር ብክለትን ለመቀነስ ራሳችንን በአዳዲስ ቴክኖሎጂዎች አደርጅተን መግፋት አለብን። ኢንዱስትሪዎች የአየር ብክለትን ለመቀነስ ብልሃት እንዲያፈላልጉ የሚረዳ ሶስት ነጥብ አምስት ቢሊዮን ዶላርስ መድበናል በትልቅ መንግሥታዊ አሰራር ሳይሆን ኢንዱስትሪ መር እንዲሆን ብለዋል። ይሁንና መንግሥት የያዘው ፖሊሲ የአየር ንብረት ለውጥን ለመፋለም ብቃት ያለው ስላልሆነ ተጨማሪ ጠንካራ ፖሊሲ መቅረጽ ይገባል በሚል የሌበር ፓርቲ ግፊት እያደረገ ነው። ምክትል የሌበር ፓርቲ መሪ ሪቻርድ ማልስ የደን ቃጠሎዎቹ የአውስትራሊያውያንን የአየር ንብረት ለውጥ አተያይ የቀየረ መሆኑን ሲያመለክቱ ከአውስትራሊያውያን እንዲህ ያለ ጩኸት ሲደመጥ ሆኖ የማይታወቅ ሁነት ነው። በቅድሚያ የአየር ንብረት ለውጥ ክስተትን የሚቀበል ሲልም ትርጉም ያለው የአጸፋ እርምጃ የሚወስድ መንግሥት ይገባናል በማለት የደን ቃጠሎቹ ያደረሱት ጉዳቶች በአውስትራሊያውያን የአየር ንብረት ለውጥ ላይ ያላቸውን አተያይ እንደቀየርና የመንግስት ፖሊሲ ሊለወጥ እንደሚገባም አሳስበዋል። ይህ በእንዲህ እንዳለም አዲስ የተቋቋመውን የብሔራዊ ደን ቃጠሎ መልሶ መቋቋም ኤጀንሲ የሚመሩት የቀድሞው የፌዴራል ፖሊስ ኮሚሽነር አንድሩ ኮልቨን በደን ቃጠለው ሰለባዎች ላይ ያረፈው ጉዳት እስከ አንድ አስርት ዓመት ሊዘልቅ እንደሚችል ጠቁመዋል። በሌላም በኩል የደን ቃጠሎው ከአንድ ቢሊየን በላይ እንስሳትን ሕይወት ያጠፋ ሲሆን ቁጥራቸው እየመነመነ ባሉት ኮዋላዎች የደረሰው ጉዳት ምናልባትም ሊጠፉ የተቃረቡ እንስሳት መደብ ውስጥ ያስፈረጃቸው እንደሁ እየተመከረበት ይገኛል። የፌዴራል መንግስቱ ለዱር እንስሳትና የአካባቢ ተፈጥሮ ጥበቃ ቡድናት 50 ሚሊዮን ዶላርስ የመደበ ቢሆንም በግሪንስ ፓርቲ በኩል ግና 50 ሚሊዮን ዶላርስ እዚህ ገባ የሚባል ባለመሆኑ ተጨማሪ ድጎማ እንዲደረግ ጥሪ አቅርቧል። አንድ በኒውዚላንድ የፉካሪ እሳተ ገሞራ ተጠቂ የነበረ ግለሰብ ሕይወት ትናንት ማምሻውን ሜልበርን ሆስፒታል ውስጥ አልፏል። የፖል ብሮይት ሕይወት ያለፈው ሜልበርን አልፍሬድ ሆስፒታል ውስጥ ሲሆን ቀደም ብሎም ታናሽ እህቱ ክሪስታል 21 ዓመቷን ከማክበሯ በፊት በእሳተ ገሞራው ጥቃት ሳቢያ ሕይወቷ ተቀጥፏል። በአሁኑ ወቅት በሜልበርን አልፍሬድ ሆስፒታል ውስጥ የእሳተ ገሞራው ሰለባ የሆኑ ሁለት ግለሰቦች ህክምና እየተከታተሉ ሲሆን አንደኛው ግለሰብ በጽኑ ህመም ላይ ሲገኝ፣ ሌላኛው በደህና ሁኔታ ላይ ይገኛል። የትናንት ማታው ሞት በእሳተ ገሞራ ፍንዳታ ሳቢያ ሕይወታቸውን ያጡትን ግለሰቦች ቁጥር 18 አድርሷል። ይህ በእንዲህ እንዳለም ከፊሊፒንስ መዲና ማኒላ ደቡብ ትፍ መርጨት የጀመረው እሳተ ገሞራ 8 ሺህ የአካባቢው ሰዎች ቀያቸውን ለቀው እንዲወጡ ሰበብ ሆኗል። የማኒላ ዓለም አቀፍ አውሮፕላን ማረፊያም ላልተወሰነ ጊዜ ተዘግቷል። የፊሊፒንስ እሳተ ገሞራና መሬት መንቀጥቀጥ ተቋም ሱናሚ ሊከሰት እንደሚችልም ከወዲሁ ማስጠንቀቂያውን ሰጥቷል። ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የፌዴራል መንግስቱ የአየር ብክለት ቅነሳ ፖሊሲዎቹን እየመከተ ነው። አንድ ተጨማሪ የፉካሪ እሳተ ገሞራ ተጠቂ ሕይወቱ አለፈች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።